በየዓመቱ በፈረንጆች ማርች ወይም መጋቢት ስምንት የሚውለው የዓለም ሴቶች ቀን በተለያዩ ዝግጅቶች ባለፈው ሳምንት በዓለም ዙሪያ ተከብሮ ውሏል። በዩናይትድ ስቴትስ ደግሞ ማርች ስምንት ብቻ ሳይሆን ወሩ በሙሉ የሴቶች ታሪክ ይወሳበታል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ይህንኑ ምክንያት በማድረግ ለኢትዮጵያ ሴት ሰዓሊያንና ቀራጺያን አንድ ልዩ ውድድር ማሰናዳቱን ይፋ ባደረገበት ዝግጅት ላይ ዘጋቢያችን መለስካቸው አመሃ ተገኝቶ ነበረ። ያን ያጠናቀረውን ለዛሬ ለሴቶችና ቤተሰብ ክፍለ ጊዜ ያቀርበዋል። ትናንት አዲስ አበባ የሚገኘው የዩናይትድ ስቴትስ መንግስት ኤምባሲ ባደረገው ድጋፍ የኢትዮጵያውያን ሰዓሊያንና ቀራጺያን ውድድር ይፋ ተደርጓል። ውድድሩን ከቀትር በኋላ በኤምባሲው ይፋ ያደረጉት አምባሳደር ፓትሪሻ ሀስላክ እንዳመለከቱት ይህ ውድድር የሴቶች ታሪክ የሚወሳበት የመጋቢት ወር ካካተታቸው የኩነት መርሃ ግብሮች አንዱ ነው። በስፍራው ለተገኙት እንግዶችና ጋዜጠኞች የውድድሩን መጀመር ይፋ ያደረጉት ፓትሪሻ ሀስላክ በኢትዮጵያ ውስጥ ከሚወዷቸውና ከማያደንቋቸው የባህልና የሕዝብ ሀብቶች መካከል የሀገሪቱ የጥበብ ስራዎች መሆናቸውን አስታውሰው ዛሬ መጀመሩን ያበሰሩት የኢትዮጵያውያት ሴት ሳሪዎች እና ቀራጺዎች ውድድር ጥንስሱ የተጣለው ቀደም ብሎ እንደነበረ ጠቅሰዋል። ለማንኛውም ግን የዚህ የስዕልና የሌሎች የሚታዩ ጥበባት በእንግሊዝኛ አጠራሩ ቪዥዋል አርትስ ይሉታል ውድድር አንዱ ዓላማው ኢትዮጵያውያን ተጠቢባንን ለማነቃቃትና አዳዲስ እድሎችን ለመፍጠር ታስቦ እንደሆነ አምባሳደሯ አበክረው ገልጸዋል። ይህን ውድድር ለማሰናዳት ምክንያት ከሆኑት አንዱ ለሴት ጠቢባን አንድ ተጨማሪ እድል ለመፍጠር ነው። ይህም ክህሎታቸውን ለመገንባት ትምህርታቸውን ለማሻሻል ና የኢትዮጵያ ሴት ሰዓሊዎችን ድርሻ በሀገሪቱ ከፍ እንዲል ግንዛቤ ለመፍጠር ነው። እንዲሆን አስችል የሚለው የሴቶች ታሪክ የሚወሳበት የዚህ ወር መሪ ቃል ቢሆንም ይህን መሪ ቃል ለእኛም እናደርገዋለን። ይህ በኢትዮጵያ የሚኖሩ ኢትዮጵያውያን ጠይዋን ብቻ የሚካፈሉበት የስነ ጥበብ ስራዎች ውድድር የሚያጠቃላቸው የጥበብ ስራዎች በርዕሱ እንደተጠቀሰው የስዕልንና ቅርጻ ቅርጽን ጥበብ ብቻ አይደለም። ከሙዚቃና ከጥበባ ቃል ወይንም ስነ ጽሁፍ በስተቀር የሚታዩ ጥበባት ወይንም ቪዥዋል አርትስ ተብለው በሚታወቁት የሥነ ጥበብ ዘውጎች በሙሉ መወዳደር ይቻላል። ይህ ውድድር በሁለት ምድብ እንደሚካሄድም አዘጋጆቹ በዝርዝር አሳውቀዋል። በአንደኛው ምድብ ዕውቅና ያላቸው ባለሙያ ጠበባን ይወዳደሩበታል። በሁለተኛው ምድብ ደግሞ ወጣትና በሥነ ጥበብ ትምህርት ቤት ያሉ ጠበባን ይወዳደሩበታል። በመጨረሻም የውድድሩ ዳኞች ጉባኤ ከእያንዳንዱ ምድብ ሶስት ሶስት አሸናፊ የጥበብ ስራዎችን መርጦ ይፋ ያደርጋል። እነዚህ አሸናፊ የጥበብ ስራዎች በአዲስ አበባ እና በሌሎች የሀገሪቱ ክፍሎች እየተዘዋወሩ ለህዝብ እይታ እንደሚቀርቡም አምባሳደር ሀስላክ ገልጸዋል አንዱ ዕቅዳችን ደግሞ ይህ የጥበብ ስራ ትዕይንት በአዲስ አበባ እንዳይወሰን ማድረግ ነው በሌሎች የሀገሪቱ ክፍሎችም እንዲጓዝ እናደርጋለን። በሁሉም የአሜሪካ ማዕዘናት በምንላቸው እንዲሄድም እናደርጋለን። እዚህ አዲስ አበባ ብሔራዊ ሙዚየሙ እና በጅማ፣ በሐረር፣ በድሬዳዋ እና በባህር ዳር ዩኒቨርስቲዎች እየተዘዋወሩ ይታያሉ። ለዳኞች ጉባኤ በአባልነት ከተመረጡት መካከል አንዷ ውቋ ሳህሊ ወይዘሮ ደስታ ሀጎስ ናቸው። ወይዘሮ ደስታን በአጠቃላይ የኢትዮጵያዊያት ጠቢባን በሀገሪቱ ስላላቸው ስፍራ ምን እንዳስተዋሉና ምንስ እንደሚሰማቸው ጠይቄያቸው ነበረ። መጀመሪያ ነገር እንደሚታወቀው ሴት በኢትዮጵያም ብቻ ሳይሆን በዓለምም ማለት እንችላለን። በተለይ በሀገራችን ደግሞ የወንድ ዓለም ነበረ። በእውነት ለመናገር ሴት ካልበረታች ሰው እንደማትሆን ነው። መበርታት ይገባታል። ለመበርታት ብዙ ትግል አለሁ። ለምሳሌ እኔ ራሴ እድለኛ ሆንኛ ወይም ደግሞ እድለኛ ብቻም ሳልሆን ስራ ስለማውጭ ወንድና ሴት ልዩ ናቸው ብዬ ሳላስብ ሳላውቀው ማለት ነው። እዚህም በመድረሴ በጣም ደስ ይለኛል። ግን ሳስበው ከበድ ያለ ትግል ያስፈልጋል ሰው ለመሆን። በሀገራችን በተለይ የሌላው ሀገር ብዙ ላላውቅ እችላለሁ፣ ግን በሀገራችን መስራት ያስፈልጋል። አሁን እንደምናየው ደግሞ ሴት ከሌለችበት አገርም አያድግም፣ ስራም አያምርም፣ ሁሉ ነገር ሊጣፍጥ አይችልም። የቤተሰብ መስመርና ምሰሶናትና ይሄ መታወቅ አለበት፣ ለሀገራችንም እድገት ሲባል እንደ ባለሙያነት እርስዎ ኢትዮጵያውያን በዚህ ነገር በዚህ ዘርፍ ምን ያህል ወደኋላ ሄዶ የሚያስታውሷቸው ከእርሶ በፊት ነበሩ ሰዓሊያን ሴቶች አሉ። ጥንት ጀምረን ይቅርና የሴቶቹን የወንዶቹ ሊቃውንት የነበሩ እንደና አክሱም እንደ ላሊበላ ይሰሩ በየአብያተ ክርስቲያናቱ ያሉ ስዕሎች የሰሩ ሰዎች ስማቸው እንኳ አይታወቅም እስካሁን ድረስ። ስላሉ ብቻ ሰርተውልን ስላቆዩም ብቻ ነው ማንነታችን ማወቅ ይቻላል። በጽሁፍም አልቆየምም። ስለዚህ ወንዶቹም አልቆየም። ከዛ ጊዜ በኋላ ደግሞ ሴቶችን ቢኖሩ ሬኮርድ የሚያደርጋቸው አልነበረም። እድላችንም ይህን ያህል አልነበረም። ማለት ይህንን ሬኮርድ አድርገን ለማስቀመጥ ማንነታችን ለማስቀመጥ የሚያስችል እድል አልገጠመንም ነበር። ስለዚህ ከወንዶቹም የሴቶቹ የተዳፈነ ነበር እና ይሄ እድል በዚህ አቅጣጫ እንዴት ያለ እርዳታ ይሰጣል አስባለሁ። ይሄ በጣም እድል ይሰጣል። አንደኛ ነገር በዚህ ፊልድ ጥበብ ለኢትዮጵያ አዲስ ነገር አይደለም። ከዓለም የጠቢባን አገር እንደመሆኗ መጠን ይሄ አሁን ኖረን ኖረን እንኳን ሲወጣ እና ደግሞ ሴቶቹ ሲወጡ ምን ያህል ይሄ ሀገር የታደለ መሆኑ ያሳውቅ ይችላል። ሁለተኛ ደግሞ የተዳፈኑ ሴቶች ልካ ይሄም አለ መስራት አለብኝ ማለት ነው። ለምሳሌ በእኔ ኤግዛምፕል እኔን አይተው የገቡ ሴቶች አሉ። እኔ በጣም ደስ ይለኛል ምሳሌ ሆኜ በመገኘቴ ማለት ነው። አሁን ደግሞ ሁላችንም ሁላችን አብረን ስንታይ ለካ እንዲህም አለ ማለ ብሎ በሙዚቃውን በጥበቡን በምኑ ጠቢባን ሁሉ መሆን እንፈልጋለን የሚል ሁሉ ይበረታታሉ። ስለዚህ ማንነታችን ወደ ኋላም ቼክ ተደርገን ማንነታችን ሊያሳውቀን ይችላል አለ። ተወዳዳሪዎቹ ስራዎቻቸውን የሚያቀርቡበት የመጨረሻው ቀን ረቡዕ ሚያዝያ 7 ቀን 2007 ዓ.ም ተመራት ይሆናል። በሁለቱም ምድብ የሚያሸንፉት ሴት ጠቢባን የገንዘብ ሽልማት ይጠብቃቸዋል። በአንደኛው ምድብ አንደኛ ለወጣው የጥበብ ሥራ 30 ሺህ ብር፣ ለሁለተኛው 20 ሺህ ብር፣ ለሦስተኛው 15 ሺህ ብር ሽልማት ይሰጣል። በሁለተኛው ምድብ አንደኛ ለወጣው የጥበብ ሥራ ደግሞ 10 ሺህ ብር፣ ለሁለተኛው 7 ሺህ ብር፣ ለሦስተኛው 5 ሺህ ብር ሽልማት መዘጋጀቱን መረጃዎች አረጋግጠዋል። ለተወዳዳሪዎች ሁሉ መልካም እድል፣ ለሴቶች ሁሉ መልካሙን እንመኛለን። መለስካቸው አምሃ I'm a cardinals